አሁን ወደ ራያዋ ግሩም ከተማ ወደ ቆቦ እናምራ። ቆቦ ከተማ መቼም ሲታወስ አቤት አቤት! ማንቆርቆሪያው ዘጠኝ ብርሌው ሰላሳ ያበሻ ጣይ ጠጅ እንደምን ይረሳ የደጊቱ ዘመን ዘንድሮ የሚወሳ ተብሎ ተገጥሟል። አይደለም አዎ። ዛሬ ታዲያ ቆቦ ከተማ ስናቆም የአበሻ ጣይን ጠጅ ልንጠጣ ቢሆን በምንድላችን። ይሄንን ሄኖክ ነው የሚለው። እኔ አደለ እኔ ነው ቆ በምንድላችን ያልኩት። እስቲ መንገድ ዳር ግርማ ይገብሩ እናውረደውና አቦል ቡና ይጠጣ፣ እኔም ልጠጣ። እንግዲህ ማዕዛ ሲሳይ ቆቦ ከተማ ውስጥ መንገድ ዳር ላይ ቡናዋን አፍልታ እየሸጠች ትተዳድራለች። መያዛ እንዴት ነው? ኖሮ ቃልት ነው ምንም አይለ ምንድን ነው ያለው? አሁን እዚህ ቆንጆ ቡና ነው የጠጣ ነው እንግዲህ፣ እኔ በጣም ደስ ብሎኛል። ቡናውን ይኸውልሽ። ስኒው ባዶ ነው። እንዴት ነው ቡናው? መቼ ጀመርሽ? አንድ አምስት ስድስት ወር አካባቢ ሆኖኛል። ቡና ከጀመረ ጋር እኔ ቡና ንግድ ያዋጣል። ማንኛውም ሰው ቢሰራ ያዋጣል። ሰርኩ ምናምን አሪፍ ነው። ቀላል ነው። ማስታወቂያ እየሰራሽበት ነው? አዎ። ምን ሰው ሰርቶ መኖር ካለበት ምን ልስራ ብሎ የሚቸገር ሰው ካለ ቡና እየሸጠ ይተዳዳል። እዚህም ማእዚ ኮስሞቲክስ ደግሞ ይላል። እዚሁ ከጀርባችን ደግሞ ትንሽዬ ኪዮስክ ነገር አለች ሱቅ፣ እሷ ማለት ይችላል። ያኔ ልቻ እና ይሄ ቆቦ ውስጥ መንገድ ዳር ላይ እንደዚሁ የቡና ዕቃዎችን ዘርግቶ ቡና እያፈሉ መሸጥ አዲስ ክስተት ነው? የቆየ ነው ወይስ እንዴት ነው? አብዛኛው ሰው ባገኘው አጋጣሚ ስራ የመስራት እንትን ይፈጥራል። እኔ ለምሳሌ መጀመሪያ ሱት ነበር የጀመርኩት፣ ግን ባለው ስፔስ ላይ ሻይ ቡና ብጀምር እኔ ጋር መጫወት የሚፈልጉ ሰዎች ቡና እንደሚጠጡ ኤክስፔክት አድርጌ ጀመርኩ። ከዛ በዛ የተጀመረው እንትን ያው እናንተም ስትሄዱ ጎራ ብላችሁ እየጠጣችሁ ነው፣ ሌሎች ሰዎችም ይመጣሉ። የትምህርት ሁኔታ ሽ እንዴት ነበር? እስከ ስለዚህ ውስጥ ጋጫዎች የትምህርት ሁኔታ በዲፕሎማ አፕግሬድ አድርጊያለሁ። ምንድን ነው በምን ሙያ ምህርነት አስተማሪ የሆነች ሄደች ነበር። ገጠር ወጥቼ ነበር አንድ አመት ብቻ ነው የሰራሁት፣ ሁለት ሺህ አራት ከዛ አጋጣሚ እኔ በገባሁበት ሰዓት ከተማና ገጠር ተብሎ ይሄ ቆቦ ተከፈለ ለሁለት ከዛኛ ገጠር ወረዳ ገባን። እኛ የገባንበት አራዱ የምትባል ሀገር አለች። ወደዚህ ሲሄዱ ታገኛታላችሁ። ገጠር ስትሆን እሷ ገጠር ላይ ደግሞ በጣም ሰፊና ብዙ ኤክስፔሪንስ ያላቸው መምህራኖች ስለነበሩ በስራ ልምድ ምናምን እኛው ወደ ገጠር አስገቡ። በዛ ምክንያት ስራውን ለቅቄ እንደምታይ፣ አሁን እዚህ መንገድ ዳር ላይ መንገዱ የደራ ይመስላል። ባጃጆች ያልፋሉ፣ ተማሪዎችም እንዲሁ እያለፉ እያየን ነው። እዚህ መጥተው ይጠጡልሻል። ህዝባዊ ይጠጣሉ። ሰራተኞች አሁን ምሳ ሰዓት ላይ ምናምን ቢሮ ላይ የሚሰሩ ሰዎች ይመጣሉ። ከምሳ በኋላ ጠዋት ላይም ብዙ ጊዜ እንደዚህ ኮርስ ይበቃሉ፣ ይመጣሉ። ቤቱን ተከራይተሽ ነው መያዝ ነው? ቤት አለኝ፣ የቤተሰቦች ቤት። ይሄኛው ተከራይቼ። ውድ ነው? አሪፍ ነው። ውድ ነው። ስንት ትከፍያለሽ በወር? አይ ይሄን ያህል ባይባልም ግን አሪፍ ነው። አይገለጽም፣ አይገለጽም አይደል? ያስገነጥ ምክንያቱም ያከራይ ተከራይ ምናምን እንዳስከፍል። አዎ፣ ግን ለአንቺ ግን አዋጭ ነው። ለኔ አዋጭ ነው። አሪፍ ነው። እንዴት ነው፣ እዚያ አካባቢ ወጣቶች ወደ ስደት ይሄዳሉ? እንዴት ነው፣ እንደዚህ አይነት ልምድ አለ? አው አብዛኛው ሰው አረብ ሀገር ላይ ያለውን ተጽኖ ምናም ባለመገንዘብ ብዙዎቹ ይሄዳሉ። ስቲል አሁንም የሚሄዱ ሰዎች አሉ። አንቺ አስበሽበት አጣቂን? ያን አስበ ያለቀ። እዛው ለሜድ። አስበይ ማለቅም ይጨ ማለቅ። ወደኞች ይሄዳሉ። ወደኞች ይሄዳሉ። ሄደውም ሰሬት ይሰሩም አሉ። ምንም ሳይሰሩ ሳይሳካላቸውም ይተመለሳሉ። አሁንም በመሄድ ላይ ያሉ ጓደኞች አሉ። እስካሁን አንቺ እዚሁ በመስራትሽ እዚ እዚሁ ቆቦ ከተማ ውስጥ እችኛዋ ትንሽ አስቆም ይሆን ቡና ፍልተሽ እየሸጥ እንዴት ነው ኑሮሽን፣ እስኪ ንገረኝ። አሽ ነው በቃ፣ ምልስ አሁን ባለው ስታንዳርድ ፍላጎት ይና ሟልቼ ነው የምኖረው። የሰው ልጅ ፍላጎት አይገደብም፣ ዋይድ ነው። ቢሆንም ግን ምንም ይሄን ቤት ሰርቼ ምናምን የሚለውን ነገር የማስበበት ደረጃ ላይ ባልሆንም ተጎድቼ ምናምን ግን አይደለም። ምን ስለ ቤተሰቦችሽ እስቲ ንገርኝ እስቲ። እናት አባቶችሽ እዚህ ነው ያሉት ወይ ምትረጃቸው ወንድምህት አሉሽ ወይ? እምረዳ ወንድምህት የለኝም። እናትና አባቶቼን ግን አግዛለሁ። እኔ መጨረሻ ልጃቸው ነኝ። ደካሞች ናቸው። እነሱ ወደ ትልቅ የሚባለው ደረጃ ናቸው። ያንቺን ፍላጎት ግን ታማ ያለሽ የራሴን ፍላጎት አሟልቼ ቤተሰቦችም ላይ ያለውን ክፍተት በሙ እምልህ ትልቅ ቪላ ውስጥ የሚኖር ሰው ያለው ደስታ ከዛ በላይ ነው። አሁን በዚህ በኮንቴነር ላይ እየሰራሁ ምናምን፣ አሁን ደስ ብሎኝ ነው የምኖረው። ነገ ደግሞ ቤት እንዲኖረኝ እመኛለሁ፣ ምኞት ስለማይከለከል። ስለዚህ ሙሉ በሙሉ ደርቶች ነው ወይ ብዙ ማማለት ያለብኝ ነገር አለ፣ ግን ከፍቶኝ አይደለም የምኖረው እንዳንቺ ደግሞ እዛ አካባቢም አሉ። እዚህ መንገድ ዳር ላይ እንደዚህ እዚህ አጠገብሽም አሉ፣ እዛም አሉ። ተወዳዳሪዎች አሉሽ ማለት ነው። አዎ፣ ተወዳዳሪዎች አሉሽ። ሁሉም እኔን አይተው ነው ስራ የጀመረች ደስ የሚል ነገር እዚህ ከፊት ፊት ለፊታችንም ይታያል። ቡና እና እንዴት ነው ከተማው ግን ከጊዜ ወደ ጊዜ እየተሻሻለች ነው። እንዴት ነው የምታያት? ነው ድሮ የነበረው ነገር ለአሁን ያለውን ስታነጻጽረው ምናምን አሁን በጣም የተሻለ ነገር አለ። ነገ ከነገ ወዲያ ደግሞ እጅግ በጣም ብዙ የተሻሉ ነገሮች ይኖራሉ። አሁን ሰው ወደ ስራ እየተሰማራ ነው። ለዚህች ስኒ ቡና ምን ያህል ነው የምንከፍለው? አሁን ስንት ነው የምከፍለው ነው? አሁን ላንዷ ስኒ አምስት ብር ትከፍላለ። አምስት አንቺ ምን ያህል ወጪ ነው የምታወጽበት እስኪ ኳሩ እንዴት ነው ተወደደ? አልተወደደም? በቃ ቡና በቢዝነስ በጣም አዋጭ ነው አይደል? አዎ፣ እዚች ላይ አሁን ቡና አለ፣ ስኳር አለ፣ ማንካ ስኳር እኛ ጨምረናል። አንቺ ከሄድሽ በኋላ ሶስትም ቢሆን አራት ግን እ ሌላው ቀጤማ አለ። በጣም ሲምፕል የሆነ ነገር የቡና ቁርሱ ሂሳብ ጋር ስለማይመጣ ድል ውስጥ አይጨመር። ሂሳቡ ስለማይመጣ ያው ለነጋዴ ያከስላል። እነሱ በጣም ነው ማመሰግንሽ። እኔ በጣም አመሰግናለሁ። በቃ ስትሉ ጠይቁን እርጎ

老老白人男。 mặt em em em em em em em em em em em em em em పండును పండును ఏమంది పండును వ్యవసాను ఎందుకు ఎవసే To je to, ko oboma gvatna barzari. <laughs>